የአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ በቅርቡ በሚያዘጋጀው የሙዚቃ ኮንሰርት ኢትዮጵያዊነት በጋራ የሚወደስበት መድረክ እንደሚሆን ገልጿል። ይህ መድረክ ማንም የሚገለልበት ወይም የሚገፋበት አይሆንም ሲልም ንቅናቄው አስታውቋል። መለስካቸው አማሃ ዝርዝሩ አለው። ንቅናቄው ዛሬ ረፋዱ ላይ በሰጠው ጋዜጣዊ መግለጫ ኢትዮጵያዊነትን እናወድስ በሚል መሪ መፈክር ትልቅ የሙዚቃ ድግስ ማዘጋጀቱን ገለጸ። የአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ የስራ አስፈጻሚ አባል አቶ ቸኮል ጌታውን በመግለጫ ወቅት ለተነሱ የጋዜጠኞች ጥያቄዎች ሲመልሱ መድረኩን እንደ ማንኛውም የሙዚቃ ድግስ የሚከናወንበት ብቻ እንደማይሆን ነበር የጠቆሙት። ሙዚቀኞቹም ማድግ መልእክታቸው የዕለቱ ዝም ብሎ ዳንኪራ ብቻ ሳይሆን ኢትዮጵያን የሚያወድሱ ሙዚቃዎች እንዲሆኑ ተነጋግረናል። ስለዚህ አብዛኞቹ ሙዚቀኞች እለቱን ኢትዮጵያን የሚያወድሱበት፣ ኢትዮጵያን የሚዘክሩበት ታላቅነቷን የሚናገሩበት በተለያዩ ጊዜ የዘፈኗቸውን ዘፈኖች የሚያሳዩበት እንደሚሆን ስምምነት አለ። ስለዚህ ኢትዮጵያ ታላቅ መሆኗን፣ ታሪኳን፣ አንድነታችን ደግሞ የበለጠ የሚያጠቁ በተለያዩ ጊዜ የተዘፈኑ ሙዚቃዎች አሉ እነሱን የሚያቀርቡበት ነው የሚሆነው። በኢትዮጵያ የወቅቱ ፖለቲካ ብዙ ተወዳዳሪ ብሔርተኝነቶች እየታዩ እንደሆነ ታሳቢ በማድረግ ኢትዮጵያዊነትን ማቀንቀን ለአንዱ ወይንም ለሌላው ወገን የተሰጠ ድርሻ ሊሆን አይችልም የሚሉ ወገኖች አሉ። የዚህ አይነት መድረኮች ለንትርክና ለግጭት በር እንዳይከፍቱ ምን አቅዳችኋል የሚል ጥያቄም ከጋዜጠኞች ተሰንዝሮ ነበረ። አቶ ቸኮል ጌታሁንም እንዲህ ያሉ ልዩነቶች የዴሞክራሲ ሀሁ ናቸው፣ ዋናው ነገር ሐሳብን በሰላምና በነጻ መግለጽ ነው የሚሉ ይመስላል። የሀገር ዲሞክራሲያዊ ሀገር ይሆናል ስንል የተለያዩ ሀሳቦች እንደሚኖሩት ሀሳቤ በማድረግ ነው። ለዚህ ሀገር የሚወጃል የምንለው የዜግነት ፖለቲካ ነው። እኛ ሀሳባችን ለማቀረብ መብት አለን ሀገራችን ነው። የተለያየ ሀሳብ ቢኖራቸው የተለያየ ሀሳብ በተለያየ መድረክ ላይ ያቀርቡ ይችላሉ። የእለቱ ግን የኛ መድረክ ነው። ከዚህ ውጭ ግን ሌላ ሀሳብ እንዳለ የሚል በራሱ መድረክ ሌላ ራሱ አዘጋጀው ሊያቀነቅን ይችላል። አንዱ መቀበል ያለብን ምንም ይሁንምም የምናራምደው ሀሳብ በሰላማዊ መንገድ እስከሆነ ድረስ ችግር የለብንም። እኛ በሂደት ህዝቡ የሚፈልገውን ሀሳብ በምርጫ ይወስናል ብለን አምነን ነው ወደዚህ ነገር የገባ ነው ትክክል ያለውን ነገር ሀሳብን በጉልበት መጫን ትክክል አይደለም። ይህንን በጸጥታ ኃይሉ በኩል ጥበቃ የሚያደርጉበት ሁኔታ ይኖራል። አብዛኛው ህዝብ ደግሞ ሰላም ፈላጊ ነው። ሀሳቡን በተለያየ መንገድ ቢገለጽም ወደ ቫዮለንስ የሚሄድ ነገር አብዛኛው ህዝብ የሚፈልገው ነገር አይደለም። የአብዛኛው ህዝብ ድጋፍ እስካለ ድረስ በእኛ በኩል ችግር አይታየንም። በሰላም ተጀምሮ በሰላም ይተነቃል የሚል ከፍተኛ እምነት አለን። እንደሳቸው ከሆነ ይህ መድረክ ማንንም የኢትዮጵያ ማህበረሰብም ሆነ ብሔረሰብ የሚያገል ወይንም የሚገፋ አይደለም፤ ሊሆንም አይችልም። ኢትዮጵያውያን ማዋደስ ማለት አንደኛውን ዝቅ አድርጎ አንደኛውን ከፍ የሚያደርግ አንደኛውን አግሎ አንደኛውን ከፍ የሚያደርግ አይደለም። ይህ ፖለቲካም አይደለም። የሙዚቃ ዝግጅት ነው። የሙዚቃው ዝግጅት ኦሮምኛ ሊሆን ይችላል፣ ትግርኛ ሊሆን ይችላል፣ ጉራግኛ ሊሆን ይችላል፣ ሌላም ሊሆን ይችላል። ግን ኢትዮጵያዊነትን ያወድሳሉ። ኢትዮጵያዊነትን በማወደስ የሚከፋ ሰው ካለ በጣም የሚገርም ነገር ነው። ጋዜጠኞቹ አገሪቱ አሁን የምትገኝበትን አስቸጋሪ ሁኔታና በየዕለቱ በተለያዩ ግጭቶች ምክንያት በሕይወት በአካል እንዲሁም በንብረት ላይ የሚደርሱ ከፍተኛ ጉዳቶችን በማስታወስም ንቅናቄው ይህን የዘነጋው ያስመስለውም የሚል ጥያቄም አንስተው ነበረ። አቶ ተኮል እንዳሉት ድርጅታቸው ይህን ሐቅ በፍጹም እንደማይዘነጋውና በሌላ መድረክና በከፍተኛ የድርጅቱ አመራር አባላት የተያዘ ጉዳይ እንደሆነ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ